በአዲግራት ማረሚያ ቤት ከትናንት በስቲያ እሁድ በተፈጠረ ግርግር የአንድ ሰው ሕይወት ማለፉ ተገለጠ። ሌሎች ሰዎችም ቆስለዋል ነው የሚለው ዘገባው። ድንገት በታራሚዎች ላይ ፍተሻ በተጀመረበት ወቅት በተፈጠረው ያለመግባባት ሊያመልጡ ባሰቡ ታራሚዎች የተወሰደ እርምጃ ነው ጉዳቱ የደረሰው ይላል የማረሚያ ቤቱ አስተዳደር። ሙልጌታ ጽፋ ዝርዝሩን ይዟል። እሁድ ግንቦት 252011 ዓ ም በዓድ ግራት ከተማ በሚገኘው ማረሚያ ቤት የእስረኞች ስፖርታዊ ውድድር ተካሂዶ ነበር። ስፖርታዊ ውድድሩ ከተጠናቀቀ በኋላ እስረኞች ከታራሚ ስፖርተኞች ጋር በደጋፊነት ወደ መቀለ መሄድ እንፈልጋለን ሲሉ ነው ግርግሩ የተፈጠረ ብሏል የአድ ግራት ነዋሪ ኤፍሬም አፈወርቅ። በዚህም የአንድ ሰው ህይወት ማለፉና በትናንትና ዕለት የቅብር ስነ ስርዓት እንደነበረ ገልጿል። የአንድ ህይወት ሙሴ ገብረዝጋዜር የሚባል ህይወት አልፈዋል። ሰዎች ደግሞ ያመልጠዋሉ። እኔ እዛ ቀብር ላይ ተገኝቼ ነበር ነበር ካሁኑ አስር ሰአት ላይ እጅ ከእነሱ ቤተሰብ እና ጓደኞቹ ከዛ ከዛ በፊትም የወጡ ነበሩና እነሱን አናግሬ ነበር የእነሱ ነው፣ የእስረኞቹ ሌላ ጥያቄ በሌሎች የኢትዮጵያ ማረሚያ ቤቶች ምህረት ለታራሚዎች ሲሰጥ ለእኛ ግን አልተሰጠም የሚል መሆኑም ሰምቻለሁ ብለዋል። በተጨማሪም ለማምለጥ የሞከሩ ታራሚዎች በቁጥጥር ስር ለማዋል ሌሎች መንገዶች መጠቀም ሲገባ በጥይት ተኩሰ መግደል አግባብ አይደለም ሲል ተናግሯል። በዚህ ጉዳይ የአድግራት ማረሚያ ቤት ኃላፊ ኮማንደር ኬዶ ኃይለማርያም ምላሽ እንዲሰጡን በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ኮማንደሩ ለክልሉ መገናኛ ብዙሃን በሰጡት ማብራሪያ ድንገት በታራሚዎች በተራሚዎች ላይ ፍተሻ ሲካሄድ ለመፈተሽ ፈቃደኛ ያልሆኑት በፈጠሩት አለመግባባት ነው ችግሩ የተከሰተው ብለዋል ሁኔታውን በመጠቀም ሊያመልጡ በመኮሩ ታራሚዎች ላይ በተወሰደው እርምጃ የአንድ ሰው ህይወት ማለፉና ሌሎች ሶስት ታራሚዎችም ቆስለዋል ሲሉ ተናግሯል የቆሰሉት ህክምና እየተደረገላቸው መሆኑም ተገልጿል ለአሜሪካ ድምጽ ሙሉጌታ ጽብሃ መቀለ ነው